ትንቢተ ኤርምያስ ምዕራፍ ስምንት በዚያን ዘመን ይላል እግዚአብሔር የይሁዳን ነገሥታት አጥንትና የመኳንንቶችን አጥንት፣ የካህናቱን አጥንትና የነቢያቱን አጥንት፣ የኢየሩሳሌምንም ሰዎች አጥንት ከመቃብራቸው ይወጣሉ፤ በወደዷቸውና ባመለኳቸው፣ በተከተሏቸውና በፈለጓቸው፣ በሰገዱላቸውም በፀሐይና በጨረቃ በሰማይም ሠራዊት ሁሉ ፊት ይዘረጓቸዋል። አያከማቹአቸውም። አይቀብሯቸውምም በምድርም ፊት ላይ እንደ ጒድፍ ይሆናሉ። እኔም ባሳደዱኋቸው ስፍራ ሁሉ የቀሩ ከዚህች ክፉ ወገን የተረፉ ቅሬታዎች ሁሉ ከሕይወት ይልቅ ሞትን ይመርጣሉ። እንዲህም ትላቸዋለህ፣ እግዚአብሔር እንዲህ ይላል የወደቁ አይነሡምን? የሳተስ አይመለስምን? እንግዲህ ይህ የኢየሩሳሌም ሕዝብ ዘወትር ስለ ምን ወደ ኋላው ይመለሳል? ተንኰልን ይዞአል ሊመለስም እምቢ ብሎአል። አደመጥሁ ሰማሁም፣ ቅንን ነገር አልተናገሩም። ማናቸውም ምን አድርጌአለሁ ብሎ ከክፋቱ ንስሐ የገባ የለም። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። ሽመላ በሰማይ ጊዜዋን አውቃለች፣ ዋኖስና ጨረባ ዋልያም የመምጣታቸውን ጊዜ ይጠብቃሉ። ሕዝቤ ግን የእግዚአብሔርን ፍርድ አላወቁም። እናንተስ ጥበበኞች ነን የእግዚአብሔርም ሕግ ከእኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፊ ብርዕ ሐሰተኛ ነው፣ በሐሰትም አድርጎአል። ጥበበኞች አፍረዋል፣ ደንግጠውማል፣ ተማርከውማል። እነሆ የእግዚአብሔርን ቃል ጥለዋል፣ ምን ዓይነት ጥበብ አላቸው? ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉና፣ ከነቢዩም ጀምሮ እስከ ካህኑ ድረስ ሁሉ በተንኰል ያደርጋሉና ስለዚህ ሚስቶቻቸውን ለሌሎች እርሻቸውንም ለሚወርሱባቸው እሰጣለሁ። የሕዝቤንም ሴት ልጅ ስብራት በጥቂቱ ይፈውሳሉ። ሰላም ሳይሆን ሰላም ሰላም ይላሉ። አጸያፊ ነገርን ስለ ሠሩ አፍረዋልን? ምንም አላፈሩም፣ እፍረትንም አላወቁም። ስለዚህ ከሚወድቁ ጋር ይወድቃሉ፣ በጐበኘኋቸው ጊዜ ይዋረዳሉ፣ ይላል እግዚአብሔር። ፈጽሜ አጠፋቸዋለሁ ይላል እግዚአብሔር። በወይን ላይ ፍሬ በበለስ ዛፍ ላይ በለስ አይሆንም፣ ቅጠልም ይረግፋል። የሚያልፍባቸውንም ሰጠኋቸው። ዝም ብለን ለምን እንቀመጣለን? እግዚአብሔርን ስለ በደልን አምላካችን እግዚአብሔር አጥፍቶናልና የሐሞትንም ውሃ ጠጥቶናልና። ተሰብስባችሁ፣ ወደ ተመሸጉት ከተሞች እንግባ በዚያም እንጥፋ። ሰላምን በተስፋ ተጠባብቅን መልካምም አልተገኘም መጠገንን በተስፋ ተጠባበቅን፣ እነሆም ድንጋጤ ሆነ። የፈረሶቹ ድምፅ ከዳን ተሰማ፣ ከአርበኞች ፈረሶች ማሽካካት የተነሣ ምድር ሁሉ ተንቀጠቀጠች። መጡም ምድሪቱንና በእርሷም ያለውን ሁሉ፣ ከተማይቱንና የተቀመጡባትንም በሉ። እነሆ አስማት የማይከለክላቸውን እባቦችንና እፉኝቶችን እሰድባቸዋለሁ። እነርሱም ይነድፉአችኋል። ሐዘኔ የማይጽናና ነው፣ ልቤም በውስጤ ደክሞአል። እነሆ እግዚአብሔር በጽዮን የለምን ወይስ ንጉሷ በእርሷ ዘንድ የለምን? የሚል የወገኔ ሴት ልጅ ጩኸት ድምፅ ከሩቅ አገር ተሰማ። በተቀረጹ ምስሎቻቸውና በባዕድ ከንቱነትስ ያስቈጡኝ ስለ ምንድን ነው? መከሩ አልፏል። በጋው ሄደዋል፣ እኛም አልዳንም። በሕዝቤ ሴት ልጅ ስብራት እኔ ተሰብሬአለሁ ጠቁሬም አለው አድናቆትም ይዞኛል በገለዓድ የሚቀባ መድኃኒት የለምን ወይስ በዚህ ሐኪም የለምን የወገኔ ሴት ልጅ ፈውስ ስለ ምን አልሆነም